አንድ የፓርቲው ከፍተኛ የአመራር አባል ባለፈው ሳምንት መጀመሪያ መቀሌ ውስጥ በፖሊስ ተይዘው ከተወሰዱ በኋላ የተወሰዱበትን ማወቅ አለመቻሉን የአረና ትግራይ ፓርቲ ባለፈው ሐሙስ አስታውቆ ነበር። አባሉ የተወሰዱበትን እስር ቤት ሰሞኑን ማረጋገጡን የገለጠው አረና ጠበቃ የማማከር ሕገ መንግሥታዊ መብታቸው ግን ተነፍጓል ሲል ፖሊስን ከሰዋል። አሉላ ከበደ ማምሻውን ወደ ድርጅቱ ጽህፈት ቤት ደውሎ ሲያበቃ የፓርቲውን ቃል አቀባይ ያነጋግሯቸዋል። አቶ አንዶም ገብረስላሴ የአረና ትግራይ ለዲሞክራሲ ና ለሉዓላዊነት ፓርቲ የህዝብ ግንኙነት ኃላፊ፣ የፓርቲው ስራ አስፈጻሚ ኮሚቴ አባል ና በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ አቶ አብርሃ ደስታ ጉዳይ ምን ላይ ደረሰ? ባለፈው ሪፖርታችን ባናገርኖት ወቅት በፌዴራል ፖሊስ ተደብድበው የት እንደደረሱ እንዳላወቃቸው የተለያዩ የክልሉን መስሪያ ቤቶችም ጠይቃችሁ የሚታወቅ ነገር አለመኖሩን የትግራይ ፖሊስም ያለማሰሩን እንዳሳወቃችሁ ነበር የገለጡልን። አቶ አብርሃ በአሁኑ ሰዓት የት ነው የሚገኙት? አቶ አብርሃ ደስታ ባለፈው ሰኞ ከመቀሌ ቀበሌ አስራ ስድስት ከቀኑ ሰባት ሰዓት ፖሊስ ታጣቂዎች መጥተው እየደበደቡ ወደ ቤታቸው ወስደው ከፌዴራል የመጡ መሆናቸውን የማዘዣ ወረቀት አሳይተው ቤታቸውን በርብረው እንደወሰዳቸው አሁን ደርሰንበታል። በዚያን ወቅት ወዴት እንደሄዱ አልታወቀም ነበር እና እንደገለጽነው በሁሉም እስር ቤቶች ሂደን ጠይቀናቸው ነበር። ምላሻቸው ግን አናውቅም የሚል ነበረ። ከቀናት በኋላ ግን በአዲስ አበባ ማዕከላዊ እስር ቤት እንዳሉ ታውቋል። አቶ አብርሃድ በአዲስ አበባ ማዕከላዊ እስር ቤት መኖራቸውን ማረጋገጥ የቻላችሁት እንዴት ነው? አቶ አንዶም፣ አዲስ አበባ በሚኖሩ አባሎቻችን ሂደን በተለያዩ እስር ቤቶች አረጋግጠን ነበር በነጋታውም ወደ አራዳ የምድብ ችሎት በሁለት ፖሊሶች ታጅበው እንደሄዱ ታይተዋል። በዚህ መሰረት ደግሞ አባሎቻችን ጠይቀው እንዳሉ ግን መገናኘት እንደማይችሉ ተነግሯቸዋል። በአካል እሳቸው ማግኘት እንደማይቻል እንደተነገራችሁ ገልጸውልኛል። ማን ነው ይህን ያለው? አቶ አብርሃምን ማግኘት እንደማይቻል አባሎቻችሁ የነገራቸው ተረኞቹ ፖሊሶች ናቸው እንደዚህ ያሏቸው። እና ዝም ብለው በወረቀት ስምዝርዝራችሁ መላክ ትችላላችሁ፣ ግን በአካል ግን ማሳየት አንችልም ብለው ነው የከለከሏቸው። ስም ዝርዝራችሁም? ማለት መጥተው የጠየቋቸውን ሰዎች ስምዝርዝር ነው። አዎ የጠያቂዎቹ ስምዝርዝር መስጠት እንችላለን፣ በአካል ግን ማገናኘት አንችልም፣ ይታያቸውም አትችሉም ብለው ነው የመለሷቸው። አቶ አብርሃ ከተያዙ አንድ ሳምንት ሊሞላ ነው። በህጉ መሰረት የህግ አማካሪ የማግኘት በጠበቃ ውክልና የማግኘት ፍርድ ቤት የመቅረብ እድል አግኝተዋል። ስለዚህ የሚያውቁት ምንድን ነው? እስካሁን ጠበቃ የማግኘት አልቻሉም። ይሁን እንጂ በፖሊስ ታጅበው ወደ ፍርድ ቤቱ ደርሰው ወዲያውኑ እንደተመለሱ፣ ሁለቴ ደርሰው እንደተመለሱ አረጋግጠናል። መቼ ነው ይህ የሆነው? ሐሙስ። ይሁን እንጂ እኛ ጠበቃ ቀጥረን ህገ መንግስታዊ መብታቸው እንዲከበርላቸው እየተዘጋጀን ነው። አቶ አብርሃ ለምን እንደታሰሩ የተከሰሱበትን ምክንያት ምንነት፣ ምን አይነት ሂደት እንደሚቀጥል በዚህ ሰዓት የምታውቁት ነገር አለ? በግልጽ የሚታወቅ ነገር የለም። ዝም ብሎ በድፍን ያለው ጠበቃውም የጠየቀ ነው። እስካሁን ግልጽ የሆነ ነገር የለም። አቶ አንዶም ገብረስላሴ የአረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ የህዝብ ግንኙነት ኃላፊ የፓርቲያችሁ ስራ አስፈጻሚ አባልና በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ መምህር አቶ አብርሃ ደስታን ጉዳይ አስመልክቶ ለሰጡኝ አስተያየት ለጊዜው አመሰግናለሁ። ጊዜ ይስጥልኝ። እኔም አመሰግናለሁ። በሌላ ዜና ባለፈው ሳምንት በተመሳሳይ ሁኔታ የታሰሩ የተለያዩ የተቃዋሚ ፓርቲ መሪዎች፣ የአንድነቱ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው፣ የድርጅት ጉዳይ ምክትል ኃላፊው አቶ ዳንኤል ሽበሽ እና የሰማያዊ ፓርቲ ብሔራዊ ምክር ቤት ምክትል ሰብሳቢ አቶ የሸዋስ አሰፋ እስካሁን ፍርድ ቤት ያለመቅረባቸው ያላቸውን ድርጅቶቹ አስታውቀዋል። ተከሳሾች በ48 ሰዓታት ውስጥ ፍርድ ቤት የመቅረብ ህገ መንግስታዊ መብታቸው ያለመከበሩን መሠረት ያደረገው የተከሳሾች ጠበቃ በበኩሉ በመሠረተው አካልን ነፃ የማድረግ ጥያቄ ወይም ሀቢየስ ኮርፐስ የህግ ሂደት የያዛቸው ክፍል ቀርቦ መልስ እንዲሰጥ ፍርድ ቤቱ ለነገ አዟል።